የትራምፕና የባይደን ዘመቻዎች አወዛጋቢ በሆኑ ጉዳዮች ላይ አቋማቸውን ይዘው ይቀጥላሉ ነው የሚለው ርዕሱ። የዩናይት ስቴትሱ ፕሬዚዳንታዊ ምርጫ ተፎካካሪዎች ከሚያካሄዷቸው ሁለት ክርክሮች ውስጥ የመጀመሪያው የሆነው በመጪው ሐሙስ ሰኔ 20 ቀን 2016 ዓ ም ይካሄዳል። ሆኖም እጮቹ እንደ ኢሚግሬሽን ጉዳዮችና የቀድሞ ፕሬዚዳንት ዶናልድ ትራምፕ ሚስጥር ለማስጠበቅ ለአፍ ማዘጊያ ገንዘብ ከፍለዋል በሚል በቀረበባቸው ክስ ጥፋተኛ መባላቸውን በመሳሰሉ ጉዳዮች ላይ የሚሰሙት ሀሳቦችም ተሟምቀው ቀጥለዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ ያደረሰችንን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። አሜሪካውያን የዶናልድ ትራምፕን የወንጀል ክስ ለድጋሚ ምርጫ የሚፎካከሩት ዲሞክራቲክ ተፎካካሪያቸው ፕሬዚደንት ጆ ባይደን በክርክሩ መድረክ ላይ እንደ ጥቃት መስመር ይጠቀሙበት እንደሆነ ለማወቅ እስከ ሐሙስ ድረስ መጠበቅ አለባቸው። የባይደን የድጋሚ ምርጫ ዘመቻ ብሔራዊ ተባባሪ ሊቀመንበር ሚች ላንዲሩይ ትላንት እሁድ ሚት ዘፕሬስ በተባለው በኤንቢሲ ቴሌቪዥን ፕሮግራም ላይ የሚከተለውን አስተያየት ሰጥተዋል። ነገር ግን ዶናልድ ትራምፕን ወንጀለኛ ብሎ መጥራት ብቻ ሳይሆን ወደ ባሕርያቸውና ወደ ጸባያቸው ይሄዳል። ያስታውሱ፣ እሳቸው በእርግጥ ስድስት ጊዜ ከስራ ያለው ብለው አውጀዋል። ያም ማለት እሳቸው መጥፎ የንግድ ሰው ብቻ አይደሉም፣ በእሳቸው ላይ ለኑሯቸው የተማመኑትን ትንንሽ ሰዎች ሁሉ ጉድ ሰርተዋል ማለት ነው። ትራምፕ እነዚያን ክሶች ውድቅ አድርገዋል። እንዲሁም ስለ ጥፋተኝነት ውሳኔው ይግባኝ እንደሚጠይቁ ቃል ገብተዋል። ባይደን በራቸውን ዘግተው ለሚቀጥለው የፕሬዝደንታዊ ክርክር እየተዘጋጁ ባሉበት ወቅት ትራምፕ ቅዳሜና እሁድ የምርጫ ዘመቻው ላይ መሰማራቱን መርጠው ዋሽንግተንና ፊላዴልፊያ ላይ ተከስተዋል። ትራምፕ ለመከራከር ያላቸውን ጉጉት አልደበቁም። እንዲያውም በአንድ ወቅት ከባይደን ጋር ለክርክር ሲገናኙ ምን ማድረግ እንዳለባቸው የደጋፊዎቻቸውን አስተያየት ጠይቀዋል። Should I be tough and nasty and to say you're the worst president in history or should I be nice? ደፋርና ስድውኜ፣ እርስዎ በታሪክ ውስጥ በጣም መጥፎ ፕሬዚዳንት ኖት ልበል፣ ወይንስ ጥሩ በመሆን ልረጋጋና እንዲናገሩ ልፍቀድላቸው? ሀምሳ ሀምሳ፣ ደፋር ሁን። በይፋ የሪፐብሊካን ፕሬዚዳንታዊ እጩ መሆናቸውን የሚጠበቀው ትራምፕ ሰነድ በሌላቸው ስደተኞች ላይ ስላላቸው አቋም መራጮችን ለማስታወስ የቅዳሜውን የድጋፍ ቅስቀሳቸውን ተጠቅመዋል። በመጀመሪያው ቀን በአሜሪካ ታሪክ ትልቁን ከሀገር የማባረር ዘመቻ እንጀምራለን። ምንም አማራጭ የለንም። ባይደን በቅርቡ በደቡብ ድንበር የጥገኝነት ጥያቄን ሂደት የሚያጠብቁ ገደቦችን አውጥተዋል። በሌላም በኩል ባለፈው ሳምንት የዩናይትድ ስቴትስ ዜጎች ሕጋዊ ሰነድ ለሌላቸው የትዳር አጋሮቻቸው የዜግነት መንገድ የሚከፍት እርምጃን ይፋ አድርገዋል። በኤምቢሲ ቴሌቪዥን የቀረቡት የባይደን ብሔራዊ ምርጫ ዘመቻ ተባባሪ ሊቀመንበር አሁን ስላለው የስደተኞች ሁኔታ ትረምፕንና ሪፐብሊካኖችን ተጠያቂ አድርገዋል። ድንበሩ ችግር ውስጥ ነው ያለው እዚህ ሀገር ላለፉት 20ና 30 ዓመታት ቆይቷል። ጆ ባይደን በመጀመሪያው ቀን ልክ የመጀመሪያው ቀን ለገብ የኢሚግሬሽን ማሻሻያ ሀሳብ ለምክር ቤቱ ልከዋል። ምንም አላደረጉበትም። ከኢሚግሬሽን በተጨማሪ ሰኔ 27 ሲኤንኤን ቴሌቪዥን በሚያዘጋጀው የመጀመሪያው ፕሬዝደንታዊ ክርክር ላይ ባይደን እና ትራምፕ በሌሎች በርካታ አወዛጋቢ ጉዳዮች ላይ ጥያቄዎች ይቀርቡላቸዋል ተብሎ ይጠበቃል።